ቡና አልጨምር ምልሽ ነስካፌ፣ የትኛው ነው የምጠይው? የዝና አዘዘው ቁርስ ለማዘጋጀት ከማዕድ ቤት ጉድ ጉድ ትላለች። ባለቤቷ ሰለሞን መንግስቴ ምግብ ማብሰሉ ባይሆንለትም የሚጠጣውን ያዘገጃጃል። ሰንዶች ነው ቁርሱ። የዝና አዘዘውና ባለቤቷ ሰለሞን መንግስቴ በጀርመን የባቫሪያ ግዛት በምትገኘው የጌፍሪስ አነስተኛ ከተማ ይኖራሉ። በተለያየ መንገድ ከትውልድ ቀያቸው ወጥተው የተዋወቁት ወጣቶች ትዳር የመሰረቱት ሱዳን ዋና ከተማ ካርቱም ላይ ነበር። ከገጠራማው የጎንደር አካባቢ ተወልዳ ያደገችው የዝና ወደ ሱዳን የተጓዘችው በቅርብ ጓደኛዋ ውሳኔ ተነሳስታ ነበር። በጣም ወዳት ያክስቴ ልጅ ነበረች እና እሷ በቃ ከዚያ አገር መስራትም አልቻልኩም ወደ ሱዳን ሊሄድ ነው አለች እና ጥሩዬ፣ አንቺ ከሄድ ሽማ እኔ ምን አለኝ አልኳት። እንዲ ዝን የአንቺና እኔ እየተለያየን ነው። በአንቺ ህይወት እኔ መወሰን አልችልም፣ ግን እኔ ሊሄድ ነኝ ስትል እንግዲህማ አንቺ እሄዳለሁ ካልሽን እኔም እሄዳለሁ። እንደ ዝና እዘዘው የተሻለ የስራ እድልና ገቢ የሚፈልጉ ኢትዮጵያውያን ድንበር አቋርጠው ወደ ጅቡቲ፣ ግብጽ፣ ሶማሊያ፣ ሱዳንና የመን ይጓዛሉ። ብዙዎቹ ዋነኛ መዳረሻቸው የመካከለኛው ምስራቅ ሀገራት ናቸው። በመነሻና መዳረሻቸው መካከል ደግሞ ህገወጥ የሰዎች አዘዋዋሪዎች አሉ። አረ የሆነ ደላላ እኮ ከጎንደር ወደ ሱዳን ሚወስድ ደላላ መጥቷል። ገጣሜ ደግሞ ያን ደላላው የሀገራችን ልጅ ነው። ከገጠር የአንድ አካባቢ ቤተሰቡ እንግዳማ ውሰደኝ ስለው እሺ ችግር የለም ከዛ ካሁን ብር ካልከፈልሽ ችግር የለም ከዛ ያንቺን ቤተሰብሽ ጉዳይ ስለማወቅ ከዛ ትከፊኛለሽ አለኝ። በስድስት ሺህ ብር ተዋዋልኩት በኢትዮጵያ ስድስት ሺህ የዛሬ አምስት የዝናና ሌሎች አስራ አንድ እንስቶች በተለምዶ ሚኒባስ ተብሎ በሚጠራው አነስተኛ መኪና ወደ መተማ ተጓዙ። ወደ ጉዟቸው መዳረሻ ለመጓዝ ሌላ ሁለት ሳምንት መጠበቅ ነበረባቸው። አሁን የተጓዦቹ ቁጥር እና የዝናን ጨምሮ አርባ ተሻግሯል። ገላባት ላይ ስትሻገር ወንዝ ተሻግረን የምንሄደው ወንዙን ተሻግረን የአንድ ሰዓት ምናምን መንገድ እንደሄድ ነው የሆኑ ገጀራ ገጀራ የያዙ ሽፍታዎች ያዙ። ኢትዮጵያዊያን ናቸው፣ ሱዳኔ ናቸው፣ ስድስት ናቸው። ሰባ ሁለቱን የሄድ ነው አስራ ሁለት ወንድ ስልሳ ሴቶች ነው መጡ። ማስቆሙን መጀመሪያ ገንዘብ አምጧሉ። በሱዳን ስድስት ሺ ነው ወደ አስር ሺ ምናምን ጠየቁ። በሱዳን ተደውሎ ሲጠየቅ እኔ ብር የለኝም አለ ደላላው ራሱ ተደራደሩና፣ የተዋጣም ተዋጥቶ የተሟላውም ተሟልቶ ብሩ ተሰጣቸው። ብሩ ከተሰጣቸው በኋላ ደግሞ ስድስት ሴት ለስድስታችን እንፈልጋለን። ከአመታት በፊት የአሜሪካ የፖሊሲ ጥናት ማዕከል ይፋ ያደረገው ዘገባ እንደሚጠቁመው በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ ሁለተኛ አገር ለመሻገር የሚሞክሩ ኢትዮጵያውያን 85 በመቶ እንስቶች ሲሆኑ ዋነኛ ምክንያታቸው ደግሞ የተሻለ የስራ እድል ፍለጋ ነው። በሁለተኛ ደረጃ ትምህርት አጥጋቢ ውጤት ያላመጡ አሊያ የሚያቋረጡና ስርዓት የሆኑ እንስቶች ጅቡቲና ሱዳንን በማቋረጥ ወደ መካከለኛው ምስራቅ ሀገሮች ለመድረስ የህገ ወጥ የሰዎች አዘዋዋሪዎችን ያማክራሉ። በጉዟቸው ወቅት አስገድዶ መደፈር፣ ያለ ክፍያ በግዳጅ ስራ የመስራት፣ እስርና እንግልት ይገጥማቸዋል። እና የዝናም የገጠማቸው ይኸው ነው። አብረዋቸው የሚጓዙ ወንዶች እንስቶቹን ከጥቃት ለመከላከል ቢሞክሩም የተረፋቸው ድብደባ ነው። ከምንም በላይ ሆዴን የምትበላ የ14 ዓመት ልጅ ነች። በጣም ቆንጆ ናት መልኳ። እሷ እየተደበደበች አልሄድም ብላ እየጎተቷት፣ እስካሁን ከልቤ አልረሳውም። ከስድስቱ ውስጥ የተመታችው ልጅ በጣም ከሆዴ ትገባለች። መጀመሪያ ልጃገረድ ነበረች። በጣም ቆንጆ ናት። የአስራአራት ዓመት ልጃገረድ ነበረች። ሞታለች ይላሉ ድናለች ይላሉ፣ አላወቅም። የዝና እዘዘው በሱዳናውያኑ ከተመረጡ እንስቶች መካከል የነበረች ቢሆንም በእድል ተርፋለች። በሱዳን ዋና ከተማ ካርቱም በሰው ቤት ሰራተኝነት ተቀጥራ በመጀመሪያዎቹ ሶስት ወራት ይከፈላት የነበረውን ደሞዝ ለሕገወጥ የሰዎች አዘዋዋሪው ከፍላለች።